የሶማሌላንዷን የወደብ ከተማ በርበራን ከኢትዮጵያ ጋር የሚያገናኝ አውራ ጎዳና ሊሠራ ነው። ሰሜን ምዕራባዊቱን ተገንጣይ ክልል የባሕር እንቅስቃሴዎች መናኸሪያ ሊያደርጋት ይችላል ለተባለው ለዚህ መንገድ ግንባታ መጀመር ብስራት እንዲሆን የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ ባለፈው ሳምንት ውስጥ የመሠረት ድንጋይ ያስቀምጠዋል። ልዩና ደማቅ ነበር የተባለው የማስጀመሪያ ሥነ ሥርዓት የተከናወነው ዋና ከተማይቱ ሃርጌይሳ ውስጥ ሲሆን የኢትዮጵያ ሶማሌ ክልል ፕሬዚደንት ሙስጠፋ ከማልና በተባበሩት አረብ ኤሚሬቶች የዱባዩ የወደብ ላይ የአገልግሎቶችና አቅርቦቶች ድጋፍ ሰጪ ኩባንያ ዲፒ ዎርልድ ባለሥልጣናት ተገኝተዋል። ይህ የበርበራን ሲቪል አውሮፕላን ጣቢያ ግንባታ የሚያካትት ፕሮጀክት መቶ አስራ አንድ ሚሊዮን የዩናይትድ ስቴትስ ዶላር የሚፈጅ ሲሆን ግንባታው በሁለት ዓመታት ውስጥ ይጠናቀቃል። አብዲላሂ አቦኮር ኦስማን የሶማሊላንድ የትራንስፖርትና መንገዶች ልማት ሚኒስትር ናቸው። ከበርበራ ወደብ ኢትዮጵያ ድንበር የሚዘረጋው አውራ ጎዳና 245 ኪሎ ሜትሩ የሚሠራው ከአስፋልት ጋር ተመሳሳይ በሆነ ታርማክ ሲሆን 21 ኪሎ ሜትር ተላላፊና ማቆራረጫ መንገዶችን እንዲሁም ሰባት ድልድዮችን ያካትታል። የበርበራ ኢትዮጵያ መንገድ ግንባታ ቀደም ሲል በኢትዮጵያ በሶማሊላንድና በዲፒ ወርልድ መካከል በአመዛኙ በርበራ ወደብን ለማዘመን በሚል የተፈረመ ለ30 ዓመታት የሚዘልቅ የ442 ሚሊዮን ዶላር ስምምነት አካል ነው። ፕሮጀክቶቹ ከነፃ የወደብ ገበያ ጋር ተዳምረው ለአካባቢው ምጣኔ ሀብት የግንኙነቶች መስፋትና መሳለጥ እንዲሁም በመቀናጀት ለመስራት የሶማሊላንድን ሕዝብም ሕይወት በከፍተኛ ፍጥነትና ደረጃ ለማሻሻል ቁልፍ ቦታ እንደሚኖራቸው የሶማሊላንድ ፕሬዚደንት ሙሴ ቢሂ አደን ተናግረዋል። ይህ የበርበራ ኮሪዶር ያለማቋረጥ የሚያድገውን የኢትዮጵያን ወጪና ገቢ ንግድ ለማቀላጠፍ የሚያገዝ ከመሆኑ በተጨማሪ የራሷ የባህር በር የሌላትን የመቶ ሚሊዮን ህዝብ ሀገር ኢትዮጵያን ከጅቡቲ ወደብ ብቸኛ ጥገኛነት ለማላቀቅ የሚያስችል አማራጭ እንዲኖራት እንደሚያደርግ የአካባቢው የምጣኔ ሀብት ኤክስፐርቶች ይጠቁማሉ። የመንገዱ መዘርጋት በኢትዮጵያና በሶማሌላንድ መካከል ለዘመናት የዘለቀ ላሉት የንግድ ልውውጥ ግንኙነት መጠናከር ሰበብ እንደሚሆን በሥነ ሥርዓቱ ላይ የተገኙት የኢትዮጵያ ሶማሌ ክልል ፕሬዚደንት ሙስጠፋ ኦማር ተናግረዋል። ወንድማዊ ግንኙነታችንን ከማጠናከር በተጨማሪ የገበያዎች አማራጮቻችንንና ባህላዊ ትስስሮቻችን ለማስፋትም ያግዛል። በአውሮፓ የዘመን አቆጣጠር በ2017 ዓመተ ምህረት የዛሬ ሁለት ዓመት አካባቢ በተፈረመ ስምምነት መሠረት የፕሮጀክቱን 19 ከመቶ ድርሻ የያዘችው ኢትዮጵያ በበርበራ በኩል ወደ ቀይ ባሕር የመውጣት መብት አግኝታለች። የቀድሞው የሶማሊያ አምባገነን ዚያድ ባሬ የዛሬ 28 ዓመት ከወደቁ በኋላ ከዋና ከተማይቱ ሶማሊያ ነፃነቷን ያወጀችው ሶማሌላንድ ከቀሪዎቹ የሀገሪቱ አካባቢዎች በአንጻራዊ አነጋገር በተሻለ ሁኔታ ሰላምና ደህንነቷን ጠብቃ ቆይታለች። ይሁን እንጂ መንግሥቷ እስካሁን ከአንድም ሌላ ሀገር የነፃነት ዕውቅና አላገኘም። እንዲህም ሆኖ ታዲያ ከፊል በረሃማዋ የአደን ባሕረ ሰላጤ መውጫይቱ ክልል ከሞቃዲሾም ቢሆን የደረሰባት ቁጣም ሆነ ግፊያ የለም፣ በይፋም ይታወቅ። ፌዴራሉ መንግሥት የሚገዛበት ሕገ መንግሥት ግን ሶማሌላንድ የሶማሊያ አካል መሆኗን ሐርጌሳም ለሞቃዲሾ እንድትገብር ያዛል። ይህ የአሁኑ የበርበራ ፕሮጀክት ግን ለሶማሌላንድ ዓለም አቀፍ ዕውቅና ለማስገኘት ጠንካራ የመደራደሪያና የገጽታዋም መገንቢያ ኃይል እንደሚሆናት ፕሬዚደንቷ ሙሴ ቢሂ አብዲ ያምናሉ። በዚሁ በሰሞኑ የበርበራ ፕሮጀክት ማስጀመሪያ ሥነ ሥርዓት ላይ ሙሴ ቢሂ ሲናገሩ የመንገዱ ሥራ የተጀመረው ሀገራችን ሰላም ስለሆነች ሕዝባችንም የዲሞክራሲ ተጠቃሚ በመሆኑ ነው ብለዋል ፕሬዚደንቱ አክለውም ዓለም አቀፍ ዕውቅና ለማግኘት መንግሥታቸው የተያያዘው ጥረት ሰሚና ተመልካች እንዲያገኝም ተአማኒነታችንን ከፍ ለማድረግ ያስችለናል ብለዋል። ያለሞቃዲሾውም ሙሉ ድጋፍ ግን የበርበራው ፕሮጀክት አፈጻጸምና የስምምነቶቹም ሕጋዊነት እስከምን ድረስ አስተማማኝ ይሆን አንዳንድ ጠርጣራ አቃቂረኞች የሚያነሱት ጥያቄ ነው። ስምምነቱ የዛሬ ሁለት ዓመት በሶማሊላንድ ፓርላማ ሰፊ አብላጫ ሲጸድቅ የሙስናና ሕገወጥ አድራጎት ሲሉ የፌዴራሉ መንግሥት ባለሥልጣናት ነቀፋቸውን አሰምተዋል። ያኔ ለቪኦኤ ቃላቸውን የሰጡት የወቅቱ የሶማሊያ ጠቅላይ ኦዲተር ኑር ጂማሌ ፋራክ የበርበራውን ወደብ ስምምነትና የተባበሩት አረብ ኤሚሬቶች እዚያው በርበራ ውስጥ የያዙትን ሌላ መደብ ስምምነት አውግዘዋል። ሀርጌሳ የሚገኘው ሪፖርተራችን ባርኻድ ካሪዬ የጠቀሳቸው ጠቅላይ ኦዲተር ስምምነቱ የሚፈለገው ሕጋዊ መሠረት የለውም፣ በሶማሊያ መንግሥታዊ የግዢ አፈጻጸም አሠራር ውስጥ አላለፈም፣ የፋይናንስ ተቋማቱም ሆነ ፓርላማው አያውቁትም፣ ስለዚህ የተበላሸና ሕገወጥ ነው ብለውታል። ለመሆኑ ከስምምነቱ ዋነኛ ተጠቃሚዎች መካከል የተጠቀሰችውና የ19 ከመቶ ድርሻ ያላት ኢትዮጵያ ምንትል ይሆን ሞቃዲሾስ ብትሆን የዛሬ አቋሟ ምንድን ነው? መልሶቻቸውን ለማግኘት እጥራለሁ። የማገኘውን በሌላ ዝግጅት ይዤ እመለሳለሁ።